የሀገር ውስጥ ሚኒስትሯ ወይዘሮ ሜ በትናንትና ዕለት ለህዝብ እንደራሴዎች እንዲህ በማለት ነበር የገለጹት ለቤቱ ለመግለጽ የምወደው የመጀመሪያዎቹ ስደተኞች በሚቀጥሉት አጭር ቀናት ውስጥ የምንቀበልና የምናስተናግድ ሲሆን እንዲሁም ሌሎችን ለመቀበል በሚቀጥሉት ሳምንታት ውስጥ በፍጥነት እየሰራን ነው በማለት ነበር። የሀገር ውስጥ ሚኒስትሯ በማያሻማ መንገድ እንደገለጹት ብሪታንያ 20 ሺህ የሶሪያ ስደተኞችን ከቅርብ ቀን ጀምሮ እስከሚመጡት አምስት ዓመታት ውስጥ እንደምትቀበልና ከእነዚህም የሶሪያ ስደተኞች አብዛኞቹ በሊባኖን፣ በጆርዳን፣ በቱርክ የስደተኞች ካምፕ ውስጥ ከሚኖሩት መካከል እንጂ አሁን ወደ አውሮፓ ህብረት ለገቡ ስደተኞች ግን ብሪታንያ ተገን እንደማትሰጥ በማያሻማ ሁኔታ የብሪታንያን አቋም ግልጽ አድርገውታል። የብሪታንያ መንግስት ከዚህ ቀደም ከአፍጋኒስታን፣ ከሶሪያ፣ ከአፍሪካ አህጉር ብሪታንያን እና ፈረንሳይን በምታዋስነው የባህር ዳርቻ ካሌ በተሰኘችው ከተማ በመስፈር ወደ ብሪታንያ ለመግባት የሚፈልጉትን እንዳይገቡ ጥብቅ እርምጃ መውሰዷ ይታወቃል። የአውሮፓ ህብረት ማህበር ብሪታንያ በሯን ለስደተኞች እንድትከፍ ቢጠይቅም የብሪታንያ ምላሽ ጫና ከበዛባት ማህበሩን ጥላ እንደምትጓዝ ነበር። ዛቻ ያቀረበችው ብሪታንያ ከዚያም አልፎ ተርፎ በብሪታንያ በተለይም በእንግላንድና በዌልስ መስተዳደራዊ ክልሎች ውስጥ ማንም ሰው የመኖሪያ ፈቃድ ለሌለው ስራ የሚያሰራ የስራ መደበሩ እንደሚዘጋ የመኖሪያ ፈቃድ ለሌለው ቤት የሚያከራይ እስከ አምስት ዓመት በስርዓት የሚያስቀጣ ህግም በቅርቡ ጸድቆ በስራ ላይ እንደሚውልም ማስታወቋ ይታወቃል። ይሁንና የብሪታንያ መንግስት የሶሪያ ስደተኞችን ለመቀበል የወሰነው የብሪታንያ ህዝብ በሶሪያ የደረሰውን ችግር ካየና ከተረዳ በኋላ መንግስት ለስደተኞች አስፈላጊውን እርዳታ እንዲያደርግ ጥሪ በማቅረቡና የህዝቡን ጥሪና ፍላጎት በተግባር ለመግለጽ የተወሰደ እርምጃ መሆኑን ጠቅላይ ሚኒስትር ዴቪድ ካሜሮን ገልጸዋል። ጠቅላይ ሚኒስትሩ የህዝቡን ፍላጎት በመከተል ጥገኝነት ብሪታንያ የምትሰጠው የአውሮፓ ማህበር ሀገሮች ውስጥ የገቡትን ሳይሆን ይላሉ። ብሪታንያ ሀያ ሺህ ስደተኞችን በሀገሯ እንዲሰብሩ ታደርጋለች። ስደተኞችን የምትወስደውም ከነዚህ ከስደተኞች ካምፕ ነው። የምንወስደው ለችግሩ የተጋለጡትን አካል ላይ ጉዳት የደረሰባቸውን ልጆች፣ ወይም በወሲብ የተደፈሩ ሴቶችን፣ በእስራት የተገረፉና የተሰቃዩ ሰዎችን ነው ካሉ በኋላ በሶሪያ በተፈጠረው ችግር በአሁኑ ወቅት 11 ሚሊዮን ህዝብ ከቤቱ የተፈናቀለ መሆኑን በመግለጽ ከዚህ ውስጥ ደግሞ ሶስት እጅ ከመቶ ወደ አውሮፓ ለመጓዝ መርጠዋል ሲሉ ዴቪድ ካሜሮን ተናግረዋል። የአውሮፓ ሀገሮች ምርጫቸው ነው ለመቀበል። ነገር ግን ብሪታንያ ወደ አውሮፓ ከገቡት ውስጥ አንድም ስደተኛ የማትቀበል መሆኗን በመግለጽ ለዚህም የሰጡት መልስ ወደ አውሮፓ የገባውን ጥገኝነት መስጠት ከጀመር ሌላው ምስ ተገልብጦ እንዲመጣ ማድረግ ስለሚሆን የአውሮፓ ሀገራት በዚህ ጉዳይ ላይ ጥንቃቄ እንዲያደርጉም ጥሪ አቅርበዋል። በእርግጥ ወደ አውሮፓ ከገቡት አብዛኛውን የሶሪያ ስደተኞች እጇን በመዘርጋት የተቀበለችው ጀርመን ስትሆን ከዚያም ስዊድን፣ ፈረንሳይ አያሌ ስደተኞችን ተቀብለዋል። ወደ አውሮፓ የጎረፈውን መጠነ ሰፊ የሶሪያ ስደተኞች በተመን ለመከፋፈል የሚደረገውም ድርድር እስካሁን መፍትሄ አላገኘም። ይሁናም መፍትሄ ቢያገኝም ብሪታንያ በዚህ ጉዳይ እጇን ጣልቃ እንደማታስገባ ከአሁኑ አቋሟን ግልጽ ማድረጓ ይታወቃል። ድል ነሳው ጌታነክ ለጀርመን ድምፅ ሬዲዮ ለንደን።